የአሜሪካ ድምፅ ራዲዮ ጣቢያ ነው። ለአንድ ቀን ይፋዊ ጉብኝት አዲስ አበባ የገቡት የሱዳኑ ደቡብ ሱዳኑ ፕሬዚዳንት ሳልቫኪር ማያርዲት በኢትዮጵያ ታዩ ያሏቸውን አዎንታዊ ለውጦች ማድነቃቸውን የጠቅላይ ሚኒስትር ጽሕፈት ቤት አስታወቀ። የኢትዮጵያ መንግስት በአሸባሪነት የፈረጀው ህወሓት የጥፋት ስራውን በአፋርና በአማራ ክልሎች እያስፋፋ ነው ሲል የውጭ ጉዳይ ሚኒስቴር ለለጋሽ ሀገሮችና አምባሳደሮች እንዲሁም ለዓለም አቀፍ ድርጅት ኃላፊዎች አስታወቀ። የሚሉትን ጨምሮ በርከት ያሉ ዘገባዎችና ቅንብሮችን ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ። ክብራት ክብራትና ክብራን አድማጮቻችን ሌሎች ዝግጅቶችንም አጠናቅረን ሐሙስ ነሐሴ 2 2013 ዓ ም ከምሽቱ አስተናጋጃችሁ አሉላ ከበደ ነኝ ከእለቱ ዜና አቅራቢ ደረጀ ደስታ ከፕሮግራም አቀናባሪዋ ብርሃን ኃይሉ ከቴክኒክ መሐንዲሱ ሲድራክ ፍራንክሊንና ከዋና አዘጋጇ ትዝታ በላቸው ከዌብና ማኅበራዊ መገናኛዎቻችን አቀናባሪ አባየው ገበያና እንዲሁም በያሉበት ሆነው የዕለቱ ዝግጅት ካሰናዱ ባልደረቦቻችንና የተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና። ጤና ይስጥልን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ደረጀ ደስታ ነኝ። ለአንድ ቀን ይፋዊ ጉብኝት አዲስ አበባ የገቡት የደቡብ ሱዳን ፕሬዝዳንት ሳልቫኪር ማርዲት በኢትዮጵያ የታዩ አዎንታዊ ለውጦችን ማድነቃቸውን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። የጽሕፈት ቤቱ የፕሬስ ክፍል ኃላፊ ቢለኔ ስዩም ለጋዜጠኞች እንዳሉት ፕሬዚደንቱ የስድስተኛውን አገራዊ ምርጫና የህዳሴውን ግድብ ሁለተኛ ዙር ሙሌት በስኬት መጠናቀቅ አድንቀዋል። የውጭ ኃይሎች ኢትዮጵያ በገጠማት ውስጣዊ ፈተና ጉዳይ ጣልቃ መግባት እንደሌለባቸው ፕሬዝደንቱ መናገራቸውንም የፕሬስ ኃላፊዋ አስረድተዋል። ዛሬ በጠቅላይ ሚኒስትር ጽሕፈት ቤት የተሰጠው መግለጫ ዝርዝር ደርሶናል። በዕለቱ አብይ ርዕስ ይቀርባል። የኢትዮጵያ መንግስት በአሸባሪነት የፈረጀው ህወሓት የጥፋት ስራውን በአፋርና በአማራ ክልሎች እያስፋፋ ነው ሲል የውጭ ጉዳይ ሚኒስቴር ለህጋሽ አገሮች አምባሳደሮችና ለዓለም አቀፍ ድርጅቶች ኃላፊዎች አስታወቀ። ህወሓት በአጎራባች ክልሎች አደረሰ ባለው ጥፋትም በሚሊዮኖች የሚቆጠሩት ዜጎች ለከፍተኛ ችግር መጋለጣቸውንም ገልጿል። ዓለም አቀፉ ማህበረሰብ ህወሓትን በግልጽ እንዲያወግዘው ሲልም የሚኒስቴር መስሪያ ቤቱ ባለስልጣናት መጠየቃቸው ተመልክቷል። ዝርዝሩ በመጽሔት ክፍለ ጊዜ ይቀርባል። በአፍጋኒስታን ካቡል አውሮፕላን ማረፊያ አቅራቢያ ዛሬ የቦምብ ፍንዳታ መድረሱና ቁጥራቸው ባልታወቁ ሰዎች ላይ ጉዳት ማድረሱን የአሜሪካ መከላከያ ሚኒስቴር ፔንታገን ዛሬ ባወጣው መግለጫ አስታውቋል። የፔንታገን ቃል አቀባይ ጆን ከርቢ በሰጡት መግለጫ ፍንዳታው የደረሰው አቢበር እየተባለ ከሚጠራው የካቡል አውሮፕላን ማረፊያ አቅራቢያ ነው። ቦታው አፍጋኒስታን ታሊባንን ከተቆጣጠረ በኋላ አገሪቱን ለቀው ለመውጣት የሚሞክሩ በሺዎች የሚቆጠሩ ሰዎች ሰሞኑን የሚሰበሰቡበት መሆኑን ቃል አቀባዩ ተናግረዋል። የታሊባን ከፍተኛ ባለስልጣን ለቪኦኤ እንደተናገሩት ፍንዳታው የደረሰው አንድ አጥፍቶ ጠፊ ከአውሮፕላን ማረፊያው ውጭ ሴቶችን ጨምሮ በርካታ ሰዎች በተሰባሰቡበት ቦታ ራሱን በማፈንዳቱ መሆኑን ተናግረዋል። የመረጃ ምንጮች ለቪኦኤ እንደተናገሩት ሌላ ሁለተኛ ፍንዳታም ከአውሮፕላን ማረፊያው 200 ሜትር ርቀት ላይ ከሚገኘው ባረን ሆቴል አቅራቢያ መፈንዳቱን ገልጸዋል። ስለ ፍንዳታው ተጨማሪ ማብራሪያ ያልተሰጠ ሲሆን እስካሁን ኃላፊነቱን የወሰደ ወገን የለም። እንግሊዝና አውስትራሊያን ጨምሮ ምዕራባውያን መንግስታት ዛሬ ሐሙስ በአውሮፕላን ማረፊያው አቅራቢያ የሽብር ጥቃት ሊኖር እንደሚችል በመግለጽ ከአገር ለቀው ለመውጣት በቦታው የተሰባሰቡት ሰዎች ሌላ ሰላማዊ ወደሆነ ቦታ እንዲወሰዱ ሲያስጠነቅቁ መቆየታቸውም ተመልክቷል። በፍንዳታው ጉዳት የደረሰባቸው በርካታ ሰዎች ቀደም ሲል ፈንጂዎችና የጦር ጉዳት የደረሰባቸው ቁስለኞች ወደሚታከሙበትና መንግስታዊ ባልሆነ የዓለም አቀፍ ተቋማት ባለቤትነት ይተዳደር ወደ ነበረው ሆስፒታል መወሰዳቸው ተመልክተዋል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን በጉዳዩ ላይ ከጸጥታ ባለስልጣኖቻቸው ጋር ስብሰባ አድርገው መወያየታቸውን ዋይት ሀውስ አስታውቋል። በተከታታይም ገለጻ ይደረግላቸዋል ተብሏል። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት በሰጡት መግለጫ ደግመው እንደተናገሩት ዩናይትድ ስቴትስ በአፍጋኒስታን ከእስላማዊ ቡድን ደጋፊዎች ሊመጡ የሚችሉ አደጋዎችን አሜሪካ እያየች ነው ማለታቸው ይታወሳል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በየመን ሰሜናዊ ክፍል በማሪ ግዛት በአስር ሺዎች የሚቆጠሩ የአገር ውስጥ ተፈናቃዮች በአስከፊና ለህይወት አስጊ በሆነ ሁኔታ ውስጥ እንደሚገኙ የተባበሩት መንግስታት የስደተኞች ኤጀንሲ አስታወቀ። ሊሳሽ ላይን ከጄኔቭ ያጠናቀረችውን ዘገባ ጽዮን ግርማ ታቀርበዋለች። ቲ አማጽያንና በየመን መንግስት መካከል ማሪብ ከተማን ለመቆጣጠር እየተደረገ ባለው ውጊያ ምክንያት በሲቪሉ ማህበረሰብ ላይ ከፍተኛ የሆነ ጉዳት እየደረሰ ነው። የተባበሩት መንግስታት የስደተኞች ኤጀንሲ በቅርቡ ባካሄደው ቅኝት አንድ መቶ ዘጠና ሺህ የሚጠጉ ተፈናቃዮችን ያስጠለሉ አካባቢዎች እጅግ የተጨናነቁና መሰረታዊ ፍላጎታቸው ያልተሟላ መሆኑን አስታውቋል። የዩኤንኤችሲአር ቃል አቀባይ ኤካቴሪኒ ኬቴዲ መጠለያ ቦታዎቹ የንጹህ ችግር መጸዳጃ ቤቶች፣ ኤሌክትሪክና ና የጤና ተቋማት እጥረት እንዳለባቸው ተናግረዋል። ባለመረጋጋትና በጸጥታ ችግር ምክንያት አሁን ውጊያው ከተፋፋመባቸው አካባቢዎች ከተፈናቀሉት ሰዎች ሀያ አንድ በመቶ ብቻ ነው የእርዳታ ድርጅቶች እያገኙ ያሉት። ከተፈናቃዮች ውስጥ ሰማንያ በመቶ የሚሆኑት ደግሞ ሴቶችና ህጻናት ናቸው። በጣም ውስን በሆነው መጠለያ ውስጥ እንደ ውሃና መጸዳጃ ቤት የመሳሰሉ መሰረታዊ ነገሮች ባለመሟላታቸው በዋነኛነት እየተሰቃዩ ያሉት ደግሞ እነርሱ ናቸው። ከስድስት ዓመት በላይ ያስቆጠረው የእርስ በርስ ግጭት ከአራት ሚሊዮን ሰዎች በላይ ከመኖሪያ ቀያቸው አፈናቅሏል። የማረብ ግዛት ከዚህ ውስጥ ሩቡን ተፈናቃይ አስጠልላ ትገኛለች። ከቴዲ እንደሚሉት መሳሪያ የቀላቀሉ ግጭቶች፣ ተኩሶችና የአየር ጥቃቶች በዚህ ዓመት ተጨማሪ ሀ አራት ሺ ሰዎች እንዲፈናቀሉ ምክንያት ሆኗል። መጠለያዎቹ ለተፈናቃዮቹ በቂ አለመሆናቸውን እሳትን ለማብሰያ ከመጠቀም በመጣ የእሳት አደጋ፣ በጎርፍ ምክንያትም ተጨማሪ ጉዳት መድረሱን የተናገሩት ኬቲዲ አሁን ካለው አነስተኛ የመጠለያ አቅርቦት አንጻር ተፈናቃዮቹ ከብርድ ልብሶችና ከፕላስቲክ ንጣፎች መጠለያዎችን ለመስራት እየተገደዱ እንደሚገኙ ተናግረዋል። የተባበሩት መንግስታት ድርጅት ወደ አምስት ሚሊዮን የሚጠጉ ህዝቦቿ በረሃብ አፋፍ ላይ የሚገኙ ያለባት የመንን በዓለም ላይ እጅግ አስከፊ የሰብአዊ ቀውስ ያለበት አገር በሚል ይጠረዋል። በሊሳሽ ላይን ከጄኔቫ ለተጠናቀረ ዘገባ ጽዮን ግርማ ዋሽንግተን ዲሲ። የእስራኤል ጠቅላይ ሚኒስትር ናፍታሊ በኔት ከዩናይትድ ስቴትስ ፕሬዚደንት ጆ ባይደን ጋር በዛሬ ዕለት በዋይት ሀውስ ተገናኝተው በኢራን በደህንነትና በኮቪድ ጉዳዮች ላይ መክረዋል። ጠቅላይ ሚኒስትሩ ኢራን የኒውክለር ቦምብ ባለቤት ልትሆን ትችላለች የሚል ስጋት እንዳላቸውም ተናግረዋል። ሁለቱም መሪዎች ከተመረጡ በኋላ ሲገናኙ ይህ የመጀመሪያቸው ጊዜ ነው። የእስራኤሉ መሪ ከባይደን በተጨማሪ ከአሜሪካ መከላከያ ሚኒስትር ሎይድ ኦስትንና ከውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን ጋር ተገናኝተዋል። ከውጭ ጉዳይ ሚኒስትሩ ጋር ከመገናኘታቸው በፊት ቤነት ሲናገሩ የአሜሪካ ሕዝብ እስራኤል ስለ ኢራን ያላትን አስተሳሰብ እንዲገነዘብ እንደሚያደርጉ ተስፋቸውን ተናግረዋል። ከእስራኤል አዲስ መንፈስ ይዤን የመጣሁት አንዳንድ ጊዜ ልዩነት ቢኖራቸውም በጥሩ መንፈስና ትብብር አብረው የሚሰሩ ወዳጆችን መንፈስ ብለዋል። የፌዴራሉ ዳኛ በትራምፕ ተባባሪ ጠበቆች ላይ ማዕቀብ ጣሉ። የዩናይትድ ስቴትስ ፌዴራሉ ፍርድ ቤት ዳኛ ከቀድሞ ፕሬዚደንት ዶናልድ ትረምፕ ጋር ግንኙነት አላቸው በተባሉ ዘጠኝ ጠበቆች ላይ የገንዘብ ቅጣቶችና ሌሎች ማዕቀቦችን ጥለውባቸዋል። ዳኛው ውሳኔውን ያሳለፉት በሚሽጋን ክፍለ ግዛት የ2020 የምርጫ ውጤቶችን አስመልክቶ በቀረበው የተቃውሞ ክስ ላይ ፍርድ ቤቱን በማሳሳታቸው መሆኑ ተገልጿል። በፍርድ አሰጣጥ ላይ የተፈጸመ ታሪካዊ የከፋ በደል ነው ያሉት የፌዴራሉ ፍርድ ቤት ዳኛ ሊንዳ ፓርከር ውሳኔያቸውን አስመልክተው በጻፉት ላይ በተጭበረበረ ምርጫ የተጣሱ መብቶችን ማስከበር አንድ ነገር ነው። ምንም የተጣሰ ሕግ ወይም መብት ሳይኖር የፌዴራሉን ፍርድ ቤትና የአሜሪካን ሕዝብ ማታለል ደግሞ ሌላ ነገር ነው ብለዋል። በውሳኔያቸውም ዘጠኙም የህግ ባለሙያዎች የአስራ ሁለት ሰዓታት ትምህርት እንዲወስዱ የሚችገን ባለሥልጣናት ክሱን ለመከላከል ያወጡትን ወጪ እንዲሸፍኑ ማዘዛቸው ተመልክቷል። በመጨረሻም የኮቪድ ዜና ጃፓን አንድ ነጥብ 63 ሚሊዮን የኮቪድ-19 ሞደርና ክትባት ብልቃጦች ተበክለው በመገኘታቸው አገልግሎት ላይ እንዳይውሉ ማገዷን አስታወቀች። የጃፓን መከላከያ ሚኒስቴር በመበከላቸው ከታገዱት ክትባቶች ውስጥ የተወሰኑት ከነሐሴ 6 እስከ ነሐሴ 20 በርካታ ህዝብ በሚወስዳቸው የክትባት መስጫ ቦታዎች ላይ አገልግሎት ላይ መዋላቸውን አስታውቋል። ይሁን እንጂ የአገሪቱ ጤና ሚኒስቴር በክትባቶቹ የተነሳ ምንም አይነት የጤና መታወክም ሆነ ሪፖርት ያልደረሰው መሆኑን አስታውቋል። ከጃፓን ህዝብ መካከል ሙሉውን ክትባት የወሰደው 43 ከመቶ ብቻ መሆኑ ተመልክቷል። በሌላ ዜናም ፓን አሜሪካን የተባለ የጤና ድርጅት 23 ከመቶ ህዝብ ብቻ የተከተበ መሆኑ በተነገረበት የላቲን አሜሪካና ካሪቢያን ግዛቶች የክትባት መድኃኒቶችን ራሳቸው እንዲያመርቱ ጥረት መጀመሩን አስታውቋል። አገሮቹ የውጭ እርዳታ ከመጠባበቅ ከፋይዘርና ከሞደርና ጋር ተመሳሳይ የሆነ ሚሴንጀር አርኤንኤ የተባለ ክትባት የሚያመርቱ ተቋማትን ለማምረት የሚያስችሉ ዝግጅቶችን እያደረጉ መሆኑን ፓን አሜሪካን አስታውቋል። የምሽቱ ዜና ይሄው ነበር። ደረጀ ደስታ ነኝ። ጤና ይስጥልን። ደረጀን ለሰዓቱ ያለን ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው ከዛሬ ሐሙስ ነሐሴ 20 2013 ዓ.ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ ባለም ዜናዎች የጀመረው መደበኛ ፕሮግራማችን በ22፣ በ25 እና በ31 ሜትር ባንዶች ባጭር ሞገድ በአሀዱ ራዲዮ 94.3 እና እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ወደ እለቱ አብይር እስከ ማቅናታችን አስቀድሞ ታዲያ ቆየት ብለው ከሚቀርቡት ዝግጅቶች አንዱን ለቅምሻ እናሰማችሁ። እንደዚህ አይነቱ ነጻ እና ገለልተኛ የሆነ የምርመራ ስራ ከሰብአዊ መብት ጥሰት መድረስ በኋላም ቢሆን የተጎዱ ሰዎች ማህበረሰቦች ወይም በጠቅላላ አገር ወደፊት ለመራመድ እንዲያስችል ለሰላም፣ ለእርቅ፣ ለዘለቄታዊ ሰላም እንደ አንድ አስተዋጽኦ ሊቆጠር ይችላል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ኮሚሽነር ዶክተር ዳንኤል በቀለን ድምፅ ነው የሰማችሁት። ሙሉ ዘገባው ደርሶናል፣ በሁለተኛው አጋማሽ ይቀርባል። አድማጮች፣ አሁን የዕለቱን አብይ ርዕስ ለአንድ ቀን ይፋዊ ጉብኝት አዲስ አበባ የገቡት የደቡብ ሱዳኑ ፕሬዚዳንት ሳልቫኪር ማያርዲት በኢትዮጵያ ታዩ ያሏቸውን አዎንታዊ ለውጦች ማድነቃቸውን የጠቅላይ ሚኒስትሩ ጽህፈት ቤት ዛሬ አስታወቀ። የጽህፈት ቤቱ የፕሬስ ኃላፊ ብለኔ ስዩም ለጋዜጠኞች እንዳሉት ፕሬዚዳንቱ የስድስተኛውን አገራዊ ምርጫና የህዳሴውን ግድብ ሁለተኛ ዙር ሙሌት በስኬት መጠናቀቅም አድንቀዋል። የውጭ ኃይሎች ኢትዮጵያ በገጠማት ውስጣዊ ፈተና ጉዳይ ጣልቃ መግባት እንደሌለባቸው ፕሬዚዳንቱ መናገራቸውንም የፕሬስ ኃላፊዋ አስረድተዋል። እንደ ሁኔታው የማይለዋወጡና በወዳጅነታቸው የሚጸኑ እንደ ደቡብ ሱዳን ያሉ ወዳጆች በወሳኝ ጊዜያት እጅግ አስፈላጊ ናቸው ያሉት ደግሞ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ናቸው በማህበራዊ ትስስር ገጻቸው ባሰፈሩ ጽሁፍ። ዛሬ በጠቅላይ ሚኒስትሩ ጽሕፈት ቤት የተሰጠውን ይህን ጋዜጣዊ መግለጫ የተከታተለው እስክንደር ፍሬው ተከታዩን አድርሶናል። የደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲት ለአንድ ቀን የስራ ጉብኝት አዲስ አበባ የገቡ ዛሬ ጠዋት ነው። ወዲያውኑም በቦሌ አውሮፕላን ማረፊያ አቀባበል ካደረጉላቸው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር ውይይት አድርገዋል። የኢትዮጵያ ጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም እንዳሉት ሁለቱ መሪዎች በሁለትዮሽ ግንኙነትና በጋራ በሚያሳስቧቸው አካባቢያዊ ጉዳዮች ላይ ተነጋግረዋል። ወቅታዊ ጉዳዮችም የውይይቱ አካል እንደነበሩ የፕሬስ ኃላፊዋ ጠቁመዋል። ከዚህ አንጻር የደቡብ ሱዳኑ ፕሬዝዳንት ሳልቫኪር ማያርዲት ኢትዮጵያ ያስመዘገ በቻቸውን አዎንታዊ ውጤቶች ማድነቃቸውን ነው የፕሬስ ኃላፊዋ የተናገሩት። ፕሬዚዳንት ሳልቫኪር ማያርዲቸው ቸው ስድስተኛው ሀገራዊ ምርጫ በስኬት በመጠናቀቁ ጠቅላይ ሚኒስትሩንና መንግስትን እንኳን ደስ አላችሁ ብለዋል። የህዳሴው ግድብ ሁለተኛ ዙር ሙሌት በስኬት መጠናቀቁን በማድነቅም ደቡብ ሱዳን ከኢትዮጵያ ጋር ላላት ግንኙነት ከፍተኛ ቦታ መስጠቷን እንደምትቀጥል በድጋሚ አረጋግጠዋል። ነው ያሉት። በሰሜን ኢትዮጵያ ያለው ግጭትም በሁለቱ መሪዎች ውይይት ወቅት መነሳቱን የፕሬስ ኃላፊዋ ቢለኔ ስዩም ጠቁመዋል። ኃላፊዋ ከዚህ አንጻር የገለጹትም የደቡብ ሱዳኑ ፕሬዝዳንት ሳልቫኪር ማያርዲት የመንግስትን ጥረቶች መደገፋቸውን ነው ሂ ኮንደምድ ዘ አታክ ኦፍ ዘ ኖርዘርን ኮማንድ ባይ ቲፒኤልኤፍ ዊች ኢኒሺየትድ አን አርምድ ኮንፍሊክት አንድ ኦልሶ አፕሪሺየትድ ዘ ገቨርንመንት ኤፈርትስ ቱ ሴፍጋርድ ዘ ኮንስቲቲዩሽናል ኦርደር። መንግስት ህገ መንግስታዊ ስርዓቱን ከጥቃት ለመከላከል የሚያደርገውን ጥረትም አድንቀዋል። የውጭ ኃይሎች ኢትዮጵያ በገጠማት ውስጣዊ ፈተና ጉዳይ ጣልቃ አለመግባታቸው አስፈላጊ መሆኑን አጽንኦት በመስጠት ነው ያሉት የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም። በዛሬው መግለጫቸው ህወሓት ጦርነቱን በአፋርና አማራ ክልሎችም መቀጠሉን ተከትሎ የተፈናቀሉ ሰዎች ቁጥር መጨመሩን ገልጸዋል። የተፈናቃዮቹ ቁጥር ከ500 ሺህ ማለፉንና የአስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸውም ነው የጠቀሱት። መንግስት በአፋር ክልል ለሚገኙ ተፈናቃዮች ወደ አምስት ሺህ ኩንታል የሚጠጋ እህል ማሰራጨቱን ተጨማሪ አራት ሺህ ስድስት መቶ ኩንታል ደግሞ በአማራ ክልል ለሚገኙ ተጠቃሚዎች ማሰራጨቱን ተናግረዋል። ትግራይን በተመለከተም እስካሁን 318 የምግብ እርዳታ የጫኑ ከባድ ተሽከርካሪዎች ወደ ክልሉ መግባታቸውን የፕሬስ ኃላፊው አመልክተዋል። በዚሁ በትግራይ ክልል ያለውን የሰብአዊ እርዳታ እንቅስቃሴ ለማሳለጥም አቅርቦት የጫኑ መኪናዎች ይፈተሹባቸው የነበሩ ጣቢያዎች ቁጥር ከሰባት ወደ ሶስት ዝቅ እንዲል መደረጉን አስታውቀዋል። አንዳንድ ዓለም አቀፍ የረዴት ድርጅቶች የእርዳታ አቅርቦት የጫኑ ተሽከርካሪዎች ቁጥራቸው በዛ ባለ የፍተሻ ጣቢያዎች ማለፋቸው የሰብአዊ አቅርቦት እንቅስቃሴው እንዳይፋጠን ያደርጋል የሚል ቅሬታ ሲያቀርቡ መቆየታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው አመሰግናለሁ። አድማጮች አሁን ወደ መጽሔቱ የትንታኔ ዝርዝሮች ነው የምንሻገረው። የኢትዮጵያ መንግሥት በአሸባሪነት የፈረጀው ህወሓት የጥፋት ስራውን በአፋርና በአማራ ክልሎች እያስፋፋ ነው ሲል የውጭ ጉዳይ ሚኒስቴር ለለጋሽ አገሮችና ለለጋሽ አገሮች አምባሳደሮችና ለዓለም አቀፍ ድርጅት ኃላፊዎች አስታወቀ። ህወሀት በአጎራባች ክልሎች አደረሰ ባለው ጥፋትም በሚሊዮኖች የሚቆጠሩ ዜጎች ለከፍተኛ ችግር ተጋልጠዋል ነው ያለው የሚኒስትር መስሪያ ቤቱ። ዓለም አቀፉ ማህበረሰብ ህወሀትን በግልጽ እንዲያወግዘው ሲልም የሚኒስትር መስሪያ ቤቱ ባለስልጣናት መጠየቃቸው ተመልክቷል። መለስካቸው አማሃ ተከታትሎታል። ዓለም አቀፉ ማህበረሰብ ህወሀትን በግልጽ እንዲያወግዘውም የሚኒስቴሩ ባለሥልጣናት መጠየቃቸው ተናገረ። ቴክስት የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ በዛሬው ጋዜጣዊ መግለጫ ላይ ሰፊ ትኩረት የሰጡት ጉዳይ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንን ለለጋሽ ሀገሮች አምባሳደሮችና ለዓለም አቀፍ ድርጅቶች ኃላፊዎች ስለ ወቅታዊ የሀገሪቱ ጉዳይ በሰጡት ማብራሪያ ላይ ነበረ። አቶ ደመቀ መኮንን ለጋሽ ሀገሮችና ዓለም አቀፍ ተቋማት እስከ ዛሬ ድረስ ለኢትዮጵያ በመስጠት ላይ ላሉት ሰብአዊ ድጋፍ አመስግነዋል። ምክትል ጠቅላይ ሚኒስትሩ አክለውም ህወሀት በትግራይ አጎራባች ክልሎች ላይ እየፈጸመ ነው ያሉትን ጥፋት በዝርዝር እንዳስረዱ ቃል አቀባዩ ተናግረዋል። ህገወጡ የዚህ የህወሀት ቡድን የጥፋት እንቅስቃሴውን ወደ አማራና አፋር ክልል እያሰፋ እንደሄደ ህይወት ማጥፋት፣ ንብረት መዝረፍ እና ማቃጠል የመሳሰሉት አሰቃቂ ተግባራትን እየፈጸመ መሆኑን፣ በዚህም ሂደት በርካታ ዜጎች እየተፈናቀሉ መሄዳቸውና የተረጂም ቁጥር መጨመሩን ነው የገለጹላቸው። አሸባሪ ቡድን እስካሁን በአማራና አፋር ክልል በፈጸማቸው ጥቃቶች እስከ 3.5 ሚሊዮን ሕዝብ ለችግር የተጋለጠበት ሁኔታ ነው ያለው። ከዚህ ውስጥ 500 ሺህ ሕዝብ በላይ ተፈናቅሏል። መግደል፣ ቤትና ንብረት ማቃጠል መንግስታዊና ግል ንብረቶችን ማውደም የተለመዱ የዕለት ዕለት ክስተቶች ሆኑ። ትጎጡ ቡድን በመንግስት የተወሰደውን የተናጠል ሰብአዊ የተኩስ ማቆም እርምጃ ከምንም ባለመቁጠር ይበልጥ ተደፋፍሮ አሁን የሚሰራውን ነገር መቀጠሉን ነው የገለጹላቸው። እንደዛም ሆኖ ግን መንግስት ለወገኖቹ እርዳታ ለማድረስ የሚያደርጋቸውን ተግባራት እንደሚቀጥል ነው በክቡር ምክትል ጠቅላይ ሚኒስትር የተገለጸላቸው። አምባሳደር ዲና ሙፍቲ እንዳሉት በውይይቱ ላይ የተሳተፉት አምባሳደሮች እና የዓለም አቀፍ ድርጅቶች ኃላፊዎች በሰብአዊ እርዳታ ሰጣጡ ፍሰት ላይ አጋጥመዋል ያሏቸውን ችግሮች አንስተዋል። ዋና ዋና ናቸው የተባሉት አሳሳቢ ችግሮችም አንዳንድ የቴክኒካዊና ቢሮክራሲያዊ በሆኑ ምክንያቶች የሚከተል የሥራ መጓተት፣ የፍተሻ ጣቢያዎች መብዛት፣ በትግራይ ውስጥ ባንኮች ስለማይሰሩ የሚያጋጥሙ የጥሬ ገንዘብ ችግርና የመሳሰሉት እንደተነሱ ቃል አቀባይ አስታውሰዋል። በተጨማሪም በአየር በረራ በኩልም አንዳንድ ጊዜ መስተጓጎል እንደሚያጋጥም፣ የመገናኛ መሳሪያዎች፣ የቪዛ ማራዘምና የመሳሰሉትም ተነስተዋል ብለዋል። አምባሳደር ዲና አክለውም ምክትል ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትሩ እንዲሁም ሌሎችም የሚመለከታቸው ባለስልጣናት ችግሮቹ በመመካከርና በመተጋገዝ ሊፈቱ የሚችሉ መሆናቸውን አውስተው ህወሀት ግን በጥቃቱ መቀጠሉንና ዓለም አቀፉ ህብረተሰብ ለዚህ ተመጣጣኝ እርምጃ ለመውሰዱን ተናግረዋል። መንግስት ምንጊዜም እርዳታውን ይፈልጋል፣ ግን የእርዳታ አሰጣት ሂደቱን ከብሔራዊ ደህንነት ጋር በተጣጣመ መልክ እንዲሆን ይፈልጋል። ከብሔራዊ ደህንነት ጋር የማይጣጣም እርዳታ ሂደት እንደማይሆን ነው ይነው በግልጽ የተነገራቸው። እርዳታ የሚተገብሩ ወገኖችም በህግና ህግ ብቻ መመራት እንዳለባቸውና ከህግ በላይ መሆን እንደማይችሉ በዚህ መንፈስ መስራት እንዳለባቸው። ለማንኛውም ደግሞ አሁንም ቢሆን እነዚህ እርዳታ ሰጪ ወገኖች እና ሀገሮቻቸው ሂደቱን በማደናቀፍ ላይ ያለውን ህገወጥ ቡድን በግልጽ እንድገስጹት ነው ሀሳብ የቀረበላቸው። ይህንም ቡድን አለመገሰጽ እዚህ ላይ ወለም ዘለም ማለት ተገቢ እንዳልሆነ በደንብ ነው የተነገራቸው ማለት ነው። በእርዳታ ሰጪዎች በኩል ተነስቶ ነበረ የተባለውን ሌላውን አሳሳቢ ጉዳይ ቃል አቀባዩ አስታውሰዋል። እርዳታን በሚመለከት በኢትዮጵያ ውስጥ ያለው አሉታዊ ትርክት ለጋሽ ወገኖችን ያሳሰበ ነው ብለዋል። እነዚሁ ወገኖች አንድ ያነሱት ሌላው ነገር እርዳታ ሰጪ ወገንም በሚመለከት ኔጌቲቭ የሆነ ናሬቲቭ አለ ሪቶሪክ አለ ብለው አንስተው ነበር። ምናልባት በሚዲያ ሴንሴሽናል የነበረ እና ብዙ እንትኖች ሲጋሩት የነበረው ሰሞኑን የእርዳታ እህል በአንድ አሸባሪ ቡድን አባል እጅ መገኘቱ ለዚህም መነሻ እንዲፈትሹ ነው የተነገራቸው። ምክንያቱም ለተረጂዎች የሚላኩ አንዳንድ ምግቦች በዚህ ህገወጡ ቡድን አባላት ዘንድ መታየታቸው የጫረው ጥርጣሬ እንዳለና የእርዳታውን ተደራሽነት በሚመለከትም ራሳቸውን በደንብ እንዲያዩ ተነስቶላቸዋል። በምዕራባውያን መንግሥታትም ሆነ በተለያዩ ዓለም አቀፍ አካላት በሀገሪቱ ላይ እየተደረገ ነው ለሚባለው ተጽዕኖ መፍትሄ አለው ወይ የሚል ድምፀት ያላቸው ጥያቄዎች ከጋዜጠኞች ተሰንዝረዋል። በእኛ በኩል ሁሉም ነገር ላይ ራሱ ልቃለሁ። የኢትዮጵያ ሉዓላዊነት የኢትዮጵያ ነፃነት በፍጹም ለድርድር የሚቀርብ አይደለም። በህዳሴ ግድብ ሽፋን ምጣ፣ በቲፒኤልኤፍ ሽፋን ምጣ፣ በሰብአዊ መብት ሽፋን ምጣ፣ በእርዳታ በፈለገው ይሄን ኦልሬዲ ለፈረንጆቹ ወደ ምናግረናል የምናፈርበትም አይደለም። በኢትዮጵያ ሉዓላዊነት ላይ ምንም አይነት ድርድር የለ። አጓን፣ እናስወጣችኋለን፣ ማዕቀብ እንጥላለን፣ አይ ኤም ኤፍ እንከለክላለን፣ ወርልድ ባንክ እናቆማለን፣ ምንም ቢባል እዛ ጋር አትሂዱ የሚል ነው። አይ ሆፕ ደግሞ ግንኙነቱ ቱ ወይ ስለሆነ እነሱም ይሄን ነገር ኮንሲደር እያደረጉ ይመጣሉ ብለን እናስባለን። አምባሳደር ዲና ሙፍቲ በመጨረሻም በዜጋና ኢኮኖሚ ተኮር ዲፕሎማሲዎች ተከናውነዋል፣ ያሏቸውን በዝርዝር አቅርበዋል። መለስካቸው አመሃ አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው አመስግዬ ከአዲስ አበባ ወደ ደቡብ ኢትዮጵያ ልውሰዳችሁ። ህወሀት በመከላከያ ሰራዊት ላይ ጥቃት ሲፈጽም አብረው ሰርተዋል ባላቸውና ክስ ከመሰረተባቸው 27 የሰራዊቱ አባላት ውስጥ በስምንቱ መዝገብ ላይ በተዘረዘሩ አስር ወታደሮች ላይ በአገር መከላከያ ሰራዊት የደቡብ እዝ ወታደራዊ ፍርድ ቤት ከ8 እስከ 18 ዓመት ጽኑ እስራት መበየኑን ያመለክታል። በደቡብ ወታደራዊ እዝ መምሪያ የተሰየመውን ችሎት የተከታተለው የሐዋሳው ዘጋቢያችን ዩናታን ዘብዲዎስ ተጨማሪ ዘዝራለሁ። በኢትዮጵያ መከላከያ ሰራዊት የደቡብ እዝ ወታደራዊ ፍርድ ቤት ዛሬ ባስቻለ ችሎት በስምንት መዝገብ ውስጥ በሚገኙ ወንጀለኞች ናቸው ባሏቸው አስር ወታደሮች ላይ ብይን ማስተላለፉን አስታውቋል። የፍርድ ውሳኔ የተላለፈባቸው ሻለቃ ባሻ ክፍለ ካሳይ፣ ኮሎኔል ክፍለ ፍሳይ፣ ሀምሳ ለቃ መብራቱ ጥላይ ብርሄም፣ ወታደር መኮንን ክንፌ፣ ሀምሳ ለቃ ፈረደ ይባስ፣ ምክትል አስር አለቃ አሰፋ ሀጎስ፣ ምክትል አስር አለቃ ክፍለ ንጉስ ገብረ ጊዮርጊስ እንዲሁም በአንድ መዝገብ የቀረቡ በነ ኮሎኔል ካሱ ሀብት መዝገብ ውስጥ ስማቸው የተዘረዘሩ ሌትናንት ኮሎኔል ሀጎስ አሰፋ ና ሌትናንት ኮሎኔል ሀይላይ ገብሩ እንደሆኑ የፍርድ ቤቱ ዳኞች በችሎቱ ዘርዝሯቸዋል። አቃቢ ሕግ ለፍርድ ውሳኔ ያቀረበውን ሀሳብ ወታደራዊ ፍርድ ቤቱ ለችሎቱ አቅርቦ ተከላካይ ጠበቆች የውሳኔ ማቅለያ አቅርበዋል። አቃቢ ሕጉ ደግሞ የማክበጃ ሀሳቦችን አቅርበዋል። ግራቀኙን አይቻሉ ያለው ፍርድ ቤቱ በአምሳለቃ ለቃ መብርሃቱ ጥላይ በርሄ ላይ 18 ዓመት ጽኑ እስራት በሻለቃ ባሻ ክፍለ ካሳይ ላይ 17 ዓመት በኮሎኔል ክፍለ ፍሳይ ላይ 14 ዓመትና የ ሁለት ሺህ ብር የገንዘብ መቀጮ በመሠረታዊ ወታደር መኮንን ክንፈ ላይ 13 ዓመት በአምሳለቃ ለቃ ፍርደ ይባስ ላይ 11 ዓመት ከሶስት ወር በምክትል አስር አለቃ አሰፋ ሀጎስ ላይ 11 ዓመት በምክትል አስር አለቃ ክፍለ ንጉሥ ገብረ ጊዮርጊስ ላይ የዘጠኝ ዓመት ፍርድ እንደተላለፈባቸው የችሎቱ ዳኞች አስታውቀዋል። በኮሎኔል ካሱ ላይ የ11 ዓመት ጽኑ እስራት በሳቸው መዝገብ የተከሰሱ በሌትናን ኮሎኔል ሃጎሳ ስፋ ላይ የ8 ዓመት በሌትናን ኮሎኔል ሃይ ላይ ገብሩ ላይ ደግሞ የ10 ዓመት ከሁለት ወር ጽኑ እስራት ቅጣት እንደተጣለባቸውም ተናግሯል። ውሳኔው የተላለፈባቸውም የፍድሪ ወንጀል ሕግ አንቀጽ 293 ንዑስ አንቀጽ አንድ በመተላለፍ የአገር መከላከያ ሰራዊት የአገልግሎት ደንብ በመጣስና አንቀጽ 32 ንዑስ አንቀጽ 1 ሀለታ እና አንቀጽ 247 አምሮሃ ሰራዊቱ ወደ ጠላት እንዲኮበልል በማደፋፈርና በማነሳሳት ነው ብለዋል። ተከሳሾቹ የገቡትን ቃል ክዳን ወደ ጎን በመተው የሰራዊቱን እንቅስቃሴ አደጋ ላይ የሚጥል ተግባር ሲያከናውኑ መቆየታቸውንም ገልጸዋል። የሰራዊቱን ልዩ ልዩ ምስጢራዊ ሰነዶች ለትግራይ ልዩ ኃይል አሳልፈው በመስጠት የሰራዊቱ መሳሪያዎችና ትጥቆች የሚጠበቅባቸውን አገልግሎት እንዳይሰጡ ምስጢራዊ ቡድን በማደራጀት ሥራዎቹን በማበላሸት ስራ ላይም እንደነበሩ በችሎቱ ተገልጧል። ከፈጸሟቸው ወንጀሎች ውስጥ ሰራዊቱን ወደ ትግራይ ማስኮብለል፣ የበላይ ትእዛዝ አለመቀበል፣ የመንግስትና የሕዝብ ሀብት ማጭበርበር የሚሉ ይገኝበታልም ብሏል። ተከሳሾቹ ለግዳጅ የተዘጋጁ መሳሪያዎች። የምጠበቅባቸውን አገልግሎት እንዳይሰጡ በማድረግ ሰራዊቱ ሽብርተኞች ያሏቸውን የሸነ ቡድን አባላትን ለመደምሰስ በሚንቀሳቀሱበት ዕለት ቀድሞ መረጃ በመስጠትና ተሊኮ ተፈላጊ ውጤት እንዳያገኝ በማድረግ የሰራዊቱን ምስጢራዊ ክንዋናዎች ለሽብርተኛው አካል ማድረስን የፈጸሙት የወንጀል ተግባር መሆኑ በችሎት ተመልክቷል። የሚሰጣቸውን ተሊኮ ወደ ጎን በመተው ከሽብርተኛው አካል የሚሰጣቸውን ድብቅ አጀንዳ መፈጸም በሚያስችላቸው አካል ላይ ብቻ ማተኮር የትግራይ ልዩ ኃይሎች የብልጽግና ወታደሮችን ድል እያደረጉ ነው የሚል ሽብር መንዛትም ጥፋተኛ ያስባላቸው መሆኑም ተመልክቷል። የደቡብ እዝ የፍትህ መምሪያ ቡድን መሪና አቃቤ ሕግ ሻለቃ ጸሐይ ምንዳ ከችሎቱ መልስ በምርመራ ሂደት ላይ ለጋዜጠኞች መግለጫ ሲሰጡ ይህንን ብለዋል። ከፍተኛ መኮንኖችን ጨምሮ መስመራዊ መኮንኖችም በሌላ ማዕረጎችም ሰራዊቱን ለመጉዳት ሲሰሩ ነበር። ከኦነግ ሸኔ ጋር ያላቸው ግንኙነት አሁን ላይ እየተፈጠራል። ቀደም ሲል ከ2010 ጀምሮ በምዕራብ በምስራቅ ጉጂ የዕዝ ጠቅላይ መምሪያ ሸኔ ለማጥፋት ግዳይ በነበረበት ሰዓት ከሸኔ ጋር ተጋብተው የተለያየ ጥቅም እየተቀበሉ ሰራዊቱን ሲያስመቱ፣ ሲያስደበድቡ የነበሩ እንዲሁም በቀጣም ሆነ በተዘዋዋሪ ጁንታውን ሲደግፉ የነበሩ አመራሮችን በፍርድ ቤት ዛሬ እንዳያችሁት ጥፋተኛ አስብለናል። አጠቃላይ የነበረው የምርመራው ሂደት በጣም ውስብስብ ነበር። በተለይ እነዚህ ትግርኛ ተናጋሪዎች ለደህነታቸው ተብሎ ወደ ምዕራብ አባያ ተባለ ተጠርንፈው ነበር። ስለዚህ የበሰለ የማስረጃ አሰባሰብ በማካተት አጥፊዎቹን ያው ወደፊት አመጠር በፍርድ አደባባይ እንዲቀጡ አድርገናል። ይህንም ዛሬ የተዛዘባችሁት ነው። ስለዚህ የምርመራው ሂደት በጣም ውስብስብና አስቸጋሪ ነበር። ያንም ፈተና አልፈን ግን ያው ለዚህ ይበቅተናል። ከግምገማው ጀምሮ ማስረጃው በመስጠት ሂደት የተባበሩ የትግርኛ ወላጆች ናቸው። በዚህ አጋጣሚ እነሱም ማመስገን እፈልጋለሁ። የተከሳሽ ተከላካይ ጠበቃ መቶ አለቃ እምሮ ጫላ በበኩላቸው ይግባኝ የሚያስጠይቅ ፍርድ ካለ በሂደት እንጠይቃለን ብሏል። ጥብቅና አገልግሎ የምንሰጥበት ጊዜ ፍትህ እንዳይዛባ መጠቀም የሚገባቸው መብቶች ካሉ ይህን መብቶች እንዲጠቀም የበኩላችንን ጥረት አድርገን በዚህም ደግሞ ሕጉን ተከትሎ ውሳኔ እስከሰጠ ድረስ በእኛ በኩል ጥሩ ነው ብለን እናስባለን። በተመሳሳይ ወንጀል ተጠርጥረው በቁጥጥር ስር የዋሉ ከ150 በላይ የእዞ የመከላከያ ሰራዊት አባላት ምርመራ የተደረገባቸው እንደሆነና የምርመራ ሂደት ያለቀባቸው ደግሞ በቅርቡ ክስ እንደሚመሠረትባቸውም ተገልጿል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም ዮናታንን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የመጽሔቱ የትንታኔ ዝርዝሮች አላበቁም። የመጨረሻው ወደ ወደ ደቡብ ጎንደር ይወስደናል። በደቡብ ጎንደር ዞን ፋርጣ ወረዳ ውስጥ በሚገኙ የገጠር ቀበሌዎች ህወሓት ተኮሰው ባሉት ከባድ መሳሪያ አንዲት ነፍሰ ጡር እናትን ጨምሮ ሰላሳ የሚሆኑ ሲቪሎች ተገድለዋል ይላል የወረዳው አስተዳዳሪ የሰጡትን አስተያየት ያካተተው ዘገባ። ቤት ንብረታቸው በከባድ መሳሪያ ድብደባ መውደሙንና የቤት እንስሳትም መገደላቸውን እየተናገሩም አሉ። በሌላ በኩል ራሳቸውን የትግራይ መከላከያ ኃይሎች ብለው የሚጠሩት መንግስት በአሸባሪነት የፈረጃቸው የህወሓትን የሚመሩ ተዋጊዎች ቃል አቀባይ መሆኑን በሰጡት መግለጫ ሰራዊታቸው በሲቪሎች ላይ ጉዳት የማያደርስና ከፍተኛ ስነ ምግባር ያለው መሆኑን ተናግረው ነበር። አስቴር ምስጋናው ዝርዝሩን ይዛለች። አሸባሪ ብለው የጠሩት የህወሓት ታጣቂዎች በደቡብ ጎንደር ዞን የተለያዩ ወረዳዎችና ቀበሌዎች በቆዩባቸው ጥቂት ቀናት ሲቪሎችን መግደላቸውን እና ንብረት ማውደማቸውን በመጥቀስ የፋርጣ ወረዳ አስተዳዳሪ አቶ ውለታው ጌራ ወርቅ ክስ አሰምተዋል። በጣም አስከፊ ጉዳት ነው የደረሰው። አሁን አንድ ቀበሌ ላይ ነው ያለው ጉዳት መጠኑን እያጣራው፣ ሳርና ቅስናት የሚባል ቀበሌ ላይ ነው ያለው። አምስት ግለሰቦች ሞተዋል። እዚሁ ቀበሌ ወንድ አራት ቆስለዋል። ያው በህክምና ላይ ነው ያሉት። ሌላው የጦርነት ቀጠና የነበረው እንድርጌ የሚባል ቀበሌ ነው። እዚህ አንድ ሴት ሙት ያለች፣ ነብሰ ጡር ነበረች በአጋጣሚ ከዚህ ውጭ አውዘት ቀበሌ ላይ በጥቅሉ የሞቱት አስራ አንድ ናቸው። ወንድ አስር ሴት አንድ። የቆሰሉ አራት ወንዶች አሉ። ጋሳ የሚባል ቀበሌ ላይ ጠቅላላ ሟቾች አስር ናቸው። ወንድ ዘጠኝ ሴት አንድ። በጥቅል ሀያ ሰባት ንጹሐን ዜጎች ያው ህይወታቸው አልፈዋል። በዚህ ችግር እስካሁን ቁስለኛ ያው እያዝልን ዳ አስራ ሁለት ናቸው የህዝቡ ድምፅ ሲወጣ የበለውን በልቶ ያበላሽተውን ያበላሽቶ ለቀንድ ከብቶች እንኳን ምረት አላደረግም። ወደ አስራ ሁለት የቀንድ ከብቶች ናቸው በጥይት ተመተው ሙተዋል። ያው መንገድ ላይ ወዳድቀው በስፋት የሚገኙት በእርግጥ በአስቀያሚ ሁኔታ ነው ጨፍጭፏቸው የሄዱት። የቀንድ ከብት ያው የሞተ ሀያ ነው፣ በግና ፍየል አስራ ሶስት የጋማ ከብት አራት ሙተዋል። አንድ ወፍጮ በሙሉ እስከ አፓራቶስ ነው የተቃጠለው። ወይም በትልቅ የተመሳሳ ነው፣ አገልግሎት የሚሰጥ አይደለም። አንድ ቦታ ላይ በአርሶ አደሮች አገልግሎት ይውላል ብለን ያስቀመጥ ነው። ወደ አራት መቶ ሰላሳ አምስት ነጥብ አምስት ኩንታል ማዳበሪያ፣ አንድ ጤና ጣቢያው የውስጥ እቃ ሙሉ በሙሉ መድኃኒት የወደመበት ነው። በጥቅሉ ይህ ነው ያለው። እኛ አካባቢ አንዳንድ ተጎጂ የአርሶ አደሮችን በስልክ አግኝቼ ያነጋግሬያቸዋለሁ እና ያው የተተኮሰው ከባድ መሳሪያ በመኖሪያ ቤታቸው አርፎ ጉዳት እንዳደረሰ በተለይ ደግሞ በእንስሶቻቸው ላይ በተተኮሰ ከባድ መሳሪያ ነው ብለው አስተያየታቸውን ሰጥተውኝ፣ እንደገና ደግሞ ሜዳ ላይም ደግሞ እንዲሁ በተተኮሰ ጥይት የሞቱ እንስሶች አሉ ብለው ደግሞ አስተያየት የሚሰጡ ሌሎች ሰዎች አሉ እና ይህንን እናንተ አረጋግጣችኋል? ግለሰቦቹን ቤት ውስጥ እያሉ ነው ከባድ መሳሪያ በዚያ ቤት ላይ ዎቹ አጋጣሚ ሲተርፉ ሙሉ እንስሳቶቻቸው ይወደሙባቸዋሉ። ቤት ውስጥ ማለት ነው፣ ቤት ውስጥ እንዳሉ እንስሳት በበቀል ስሜት እንስሳትንም በጥይት እየመታ ሄደ ጉድን ነበርና ቤት ውስጥ ጉዳት የደረሰባቸው እንስሳት አሉ። ሜዳ ላይ እያሉም የደረሰባቸው ጉዳት አለ። በእንስሳት ነው። በሳርና ቅስናት ቀበሌ ነዋሪ የሆኑት አርሶ አደር ገደፋው ቢሰጥ በከባድ መሳሪያ ቤታቸው ሙሉ በሙሉ መውደሙንና ከብቶቻቸው መሞታቸውን ይናገራሉ።

በቀጣይ የምንፈትሽ ይሆናል እንጂ ጉዳቱ ከዚህም በላይ ነው። በተለይ በሰብል ላይ በጣም ከባድ ውድመት ነው። ጦርነቱ በተጓጓዝባቸው አካባቢዎች ለምሽግ አገልግሎት የዋሉ በጣም የተረጋገጡ ብሎ እንደገና አገግሞ ምርት በማይሰጥበት ደረጃም ያደረሰባቸው አሉ። ያጣራ ያለ ነው። አሁን መረጃ ላይ የሰጠውሽ ጉዳዮች ነው። በንጹሐን ዜጎች ላይ ከባድ መሳሪያ ተኩሶ ገለዋል፣ የግለሰቦችንና የመንግስትን ንብረት ዘርፏል፣ አውድሟል እያሉ የፌዴራልና የክልል ባለስልጣናት ክስ በሚያሰሙበት ህወሀት የሚመራው ራሱን የትግራይ ኃይሎች ብሎ የሚጠራው አካል ሰሞኑን በሰጠውና በቪኦኤ በተዘገበው መግለጫ ታጣቂዎቻቸው በገቡባቸው አካባቢዎች ሁሉ በህዝብ ላይ ጉዳት አላደረሱም ሲል ክሱን ማስተ ተባበሉ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። አስቴርን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ወደ ሁለተኛው አጋማሽ ቀዳሚ ዝግጅት እንሻገረ የኢትዮጵያ ሰብአዊ መብት ኮሚሽን የመጓጓዣና የጸጥታ ችግር በአገሪቱ በተለያዩ ክፍሎች የሚፈጸሙ የሰብአዊ መብት ጥሰቶችን ለመመርመር የሚያደርገውን ጥረት እንዳከበደው ኮሚሽነሩ አስታወቁ ይላል። በትግራይ ክልል የተፈጸሙ የመብት ጥሰቶችን በተመለከተ ገለልተኛ አካላቱ ዘገባዎቻቸውን ከማውጣታቸው በፊት ሌሎች ወገኖች ድምጻቸውን ይፋ ባያደርጉ እንደሚሻልም ተናግረዋል። መለስካቸው አምሀ ዝርዝሩን ይዟል። የኢትዮጵያ ሰብአዊ መብቶች ኮሚሽን በአማራ ክልል ተፈጽመዋል የተባሉ የመብት ጥሰቶችን የሚያጠራ ቡድን እንደሚልክ ማስታወቁን በተመለከተ ያወጣውን መግለጫ መሰረት በማድረግ ለኮሚሽነሩ ለዶክተር ዳንኤል በቀለ ጥያቄ አቅርቤላቸው ነበረ። ጥያቄ ከኮሚሽኑ ኃላፊነት አኳያ ይህ እርምጃ አልዘገየም? አመሰግናለሁ መለስታቸው። እንግዲህ እንደሚታወቀው አሁን ይሄ በአማራ ክልል ብቻ ሳይሆን በአማራ በአፋር ክልልን እንዲሁ በኦሮሚያ ክልልም የተለያየ ቦታ ከግጭት ጋር የተያያዘ ብዙ ብዙ አሳሳቢ የሰብአዊ መብት ሁኔታዎች እየተከሰቱ ነው። እና እነዚህ ቦታዎች ላይ በሙሉ በተቻለ ፍጥነት ለመድረስ ፍላጎት አለን፣ ጥረት እናደርጋለን። ግን የአቅም ውስንነት በአንድ በኩል ይገድበናል፣ በሌላ በኩል በአካባቢው ያለውን የጸጥታ ሁኔታ እና የትራንስፖርት እጥረት እንደ ልብ ለመጓዝ ችግር ይፈጥርብናል። ለነገሩ ይሄ መግለጫውን በቅርቡ አወጣን እንጂ እኛ ዜናው ከተከሰሰበት ጊዜ ጀምሮ ወደዛ አካባቢ ቲም ማስተማራት ጀምረን ነበረ ነገር ግን ጸጥታ ሁኔታ ከመንገድ ስለተመለሱ አሁን በድጋሚ ነው ሌላ የባለሙያዎች ምርመራ ቡድን ደግሞ እንዲሄድ እያደረግን ያለ ነው በተመሳሳይ ወደ ኦሮሚያ ክልልም ወደ አፋር ክልልም ወደ ሱማሌና አፋር ድንበር አካባቢም እንዲሁ የተለያየ ቦታ እያስተማራን ያለው ቡድን አለ ለመከታተል ግን እነዚህ የገለጽኳቸው የጸጥታ ሁኔታና የእኛም የአቅም ስንነት እንደፈለግነው መጠን በፈለግነው ፍጥነት ለመንቀሳቀስ ስፋት ይፈጥርብናል። የአሁኑ ይሄኛው ቡድን የላካችሁት ቤት ቤት አካባቢዎች ነው ትኩረቱ የሚሆነው የአፋርና የአማራ ክልልን አካባቢ አፋር እስከ ቅርብ ጊዜ ድረስ የአየር አገልግሎትም ለተወሰነ ጊዜ ተቋርጦ ስለነበረ የመንገድ ትራንስፖርቱም የጸጥታ ሁኔታ አሳሳቢ ስለነበረ እንደ ልብ ለመንቀሳቀስ አሁንም አስቸጋሪ እንደሆነ ነው ያለው። ግን ሙከራ በማድረግ ላይ ነው ያለ ነው። የአፋ- የአማራ ክልልንም ከዛሬ ጀምሮ በሁለት መስመር የሚሄድ የምርመራ ቡድን አለን እና በአካባቢው ተገኝተን የተሟላ ምርመራ ለማድረግ እድል እናገኛለን ብለን እናስባለን። ጦርነቱ በትግራይ ክልል እንደተጀመረ የደረሱ የሰብአዊ መብቶች ጥሰቶችን በተባበሩት መንግስታት የሰብአዊ መብቶች ጉዳይን ከሚመለከተው አካል ጋራ ለማጣራት የጀመራቸው ስራ ነበረ። ያ ከምን ደረሰ ለመሆኑ? አዎ፣ ምርመራው በመካሄድ ላይ ነው። ከተባበሩት መንግስታት ጋራ ወደዚህ ምርመራ ስራ ውስጥ ስንገባ ስራውን የምንመራበት ዝርዝር መመሪያና ደንብ አውጥተን በእንግሊዝኛ ቋንቋ ተርምስ ኦፍ ሪፈረንስ ይባላል። በዛ መሰረት ነው እያካሄድን ያለ ነው እና ብዙ ቦታዎች ላይ ተገኝተን ቃለ መጠይቅ በማድረግ መረጃዎች በመሰብሰብ ምርመራ በማካሄድ እስካሁን ቆይተናል። አሁን ደግሞ የፌዴራል መንግስት ከትግራይ ክልል ከወጣ በኋላ ወደ ትግራይ ክልል በቀላሉ ለመጓዝ የሚቻል አለመሆኑ ትንሽ የራሱ የሆነ ውስንነት የሚፈጥር ቢሆንም የምርመራ ስራውን ቀጥለናል። አሁንም ዛሬም በማናገረን ቀን ጭምር ይሁ አዲስ አበባ ከተማ ውስጥም የሚደረጉ ምርመራ ስራዎች ስላሉ የጣምራ የምርመራ ቡድኑ በአዲስ አበባ ከተማ ውስጥ የሚያነጋግራቸውን የተለያዩ ሰዎች እንዲሁ ሲያነጋግር ቆ ቆይቷል። ስለዚህ ምናልባት የምርመራ ስራው በሚቀጥሉት የተወሰኑ ቀናት ውስጥ የሚጠናቀቅ ከሆነ ወደ ሪፖርት ማዘጋጀት ስራ እንሸጋገራለን ማለት ነው። አንዳንድ ምዕራባውያን መንግስታት በዚህ አካባቢ ተፈጽሟል በሚባሉ የሰብአዊ መብቶች ጥሰት ላይ የተደመደመ ውሳኔ የሰጡ ይመስላሉ። ኮሚሽኑ ምን አስተያየት አለው? እኔ እንደሚመስለኝ በትግራይ በተከሰተው ጦርነት ብዙ አይነት ዘገባዎች ነበሩ፤ በሚዲያ የሚደረግ ዘገባ፣ በሰብአዊ መብት ድርጅቶች የሚደረግ ሪፖርት፣ በአክቲቪስቶች የሚደረግ ዘገባ፣ በማህበራዊ ሚዲያ የሚደረግ ዘገባ፣ በተለያየ ምንጮች ብዙ ዘገባዎች ነበሩ እና ይህ የጣምራ ከተባበሩት መንግስታት እና የኢትዮጵያ ሰብአዊ መብቶች ኮሚሽን በጋራ እንዲያካሂዱ የተፈለገው የምርመራ ስራ የጉዳዩን ትክክለኛ ገጽታ በገለልተኛ መንገድ ለማጣራት ና ለማረጋገጥ ስለሆነ አሁን በተለይ ጉዳዩ የሚያሳስባቸው ና የሚመለከታቸው መንግስታት፣ ሀገሮች፣ ድርጅቶች የዚህም የጣምራ ምርመራ ስራ ግኝት ቢጠባበቁ ነው ተገቢ ሚመስለኝ። እርግጥ የሰብአዊ መብት ምርመራ ስራ በተቻለ መጠን ቶሎ ውጤቱ እንዲታወቅ ያስፈልጋል። ግን ይህንን የመሰለ ሰፊ ስራ በሚሰራ በሚጠበቅበት ጊዜ ደግሞ የራሱ ጊዜ መውሰዱ አይቀርም። ከዚህ ከሚጠበቀው ጊዜ በላይ መውሰድ የሌለበት ቢሆንም በተቻለ ፍጥነት ለመስራት ጥረት እየተደረገ ስለሆነ ጉዳዩ የሚመለከታቸው ወገኖች ሁሉ የዚህ የጣምራ ምርመራ ስራ ውጤት ቢጠባበቁ መልካም ይመስለኛል። ዶክተር ዳንኤል ድምጻቸውን በመገናኛ ብዙሃን የማሰማት አቅም ያላቸው መንግስትን ጨምሮ እጅግ ብዙ ኢትዮጵያውያን ከዚህ ጦርነት ጋር ተያይዞ በተፈጸሙ የሰብአዊ መብቶች ጥሰት ለሰብአዊ መብቶችና ለዴሞክራሲ ቆመናል የሚሉ ምዕራውያን መንግስታትና ገለልተኛ ነኝ የሚሉ የሰብአዊ መብቶች ተቋማት የወሰዱት አቋም ለአንድ ወገን ማለትም ለህዋት ያደላ ነው ይላሉ። የእስከ ዛሬው የእናንተ ምርመራ ውጤት ምን ያሳያል መለስካቸውን ከአንዱ የዚህ የጋራ ስምምነታችን መገለጫ ራሱ ይህ የምርመራ ስራ እስኪጠናቀቅ ድረስ ስለ ግኝቶቻችን እና ድምዳሜዎቻችን መግለጫ ሳንሰጥ ምርመራውን ማካሄድ ይገባል ብለን ተስማምተን ነው ወደ ስራ ውስጥ የገባ ነው ስለዚህ ስለ ግኝቶቹ እና ድምዳሜዎቹ መደምደሚያ መስጠት አልችልም ሌሎች ወገኖች ስለወሰዱት አስተያየትም በአሁኑ ደረጃ አስተያየት ለመስጠት ስለሚያስቸግር መቆጠብ ይገባል ያስባኛል ነገር ግን እንዳልኩት ይሄ በሁለት ነፃ የሆኑ የሰብአዊ መብት ተቋሞች በዓለም አቀፍ ደረጃም በሀገር አቀፍ ደረጃም አሁን እውቅና የተሰጠው ሰብአዊ መብት ኮሚሽን ከተባበሩት መንግስታት ድርጅት ጋራ በጣምራ የሚያካሂዱ የሚያካሄዱ በተቻለ መጠን ሁሉንም ጉዳይ ሊያካትት የሚችል ሰፋ ያለ ምርመራ ስራ ስለሆነ ይህንን ጉዳይ የሚከታተሉ እና የሚመለከታቸው ሰዎች ሁሉ የዚህም የጣምራ ምርመራ ውጤት መጠባበቁ ይመከራል ብዬ አምናለሁ። ያው ይህን ጥያቄ የምጠይቆት የብዙ ሰው የግርታም ሆነ የማወቅ ፍላጎትም ጥያቄ ስለሆነ ነው። እና ጥያቄ ኮሚሽኑ በዚህ ጦርነት ምክንያት የሚፈጸሙ የሰብአዊ መብቶች ጥሰትን በተመለከተ ምን ሊያደርግ ይችላል? ይላሉ። በሌሎች በማናቸው የሰብአዊ መብት ጥሰቶች ላይ እንደሚደረገው ሁሉ አንደኛ የሰብአዊ መብት ጥሰትን ማጣራት፣ መዘገብ እና ሪፖርት ማድረግ ነው። ምክንያቱም በሰብአዊ መብት ሰለባ በሆኑ ሰዎች ላይ የደረሰው ጉዳት መነገር፣ መታወቅ መቻል አለበት። ለተጎዱ ሰዎች እና ቤተሰቦቻቸውም ድምጽ መሰጠት መቻል አለበት። ይህንን በተጨባጭ ማስረጃ መዘገብ ማጣራት ነው። ሁለተኛው የሰብአዊ መብት ጥሰት ከተፈጸመ በኋላ በሰብአዊ መብት ጥሰቱ ተጠያቂ የሚሆኑት ወይም ጥፋተኛ የሆኑት ሰዎች፣ ቡድኖች፣ ኃላፊዎችም ቢሆኑ ጭምር በሕግ ተጠያቂነታቸው መረጋገጥ ስላለበት የዚህ አይነቱ የምርመራ ውጤት ለተጠያቂነት ለማረጋገጥ ይረዳል ሶስተ ኛ የዚህ አይነቱ ነጻ እና ገለልተኛ የሆነ የምርመራ ስራ ከሰብአዊ መብት ጥሰት መድረስ በኋላም ቢሆን የተጎዱ ሰዎች ማህበረሰቦች፣ ወይም በጠቅላላ አገር ወደፊት ለመራመድ እንዲያስችል ለሰላም፣ ለእርቅ፣ ለዘለቄታዊ ሰላም እንደ አንድ አስተዋጽኦ ሊቆጠር ይችላል። ምክንያቱም የተጎዱ ሰዎች ደግሞ ህይወታቸው መልሶ የሚቀጥልበት የሚቋቋሙበት፣ ወደፊት የሚራመዱበት በማህበረሰብ ረጃም ከሆነ ደግሞ የተጎዱ ማህበረሰቦች ነው መልሰው ተቋቁሞ ተጠግነው፣ ሰላም ሰፍኖ ወደፊት አገር ህብረተሰብ ሰዎች የሚጓዙበት መንገድ መመቻቸት አለበት እና የሰብአዊ መብት ምርመራ ለዚህም አስተዋጽኦ ይኖረዋል። ምክንያቱም እውነቱ ሲነገር፣ ፍትህ ሲረጋገጥ፣ የተጎዱ ሰዎች ሲካሱ፣ ሲጠገኑ የደረሰውን ጉዳት መመለስ ባይቻልም እንኳን ወደፊት ደግሞ የዚህ አይነቱ ጥፋት እንዳይደገም ለመከላከል ጠቃሚ አስተዋጽኦ ይኖረዋል ተብሎ ይታሰባል። ስለዚህ እነዚህ ሙሉ አይነት አላማዎች መሰረት ተደርጎ ነው የሰብአዊ መብት ምርመራ ስራ የሚካሄደው። ዶክተር ዳንኤል በቀለ የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ለሰጡኝ ጊዜ በጣም አመሰግናለሁ። እሺ መለስካቸውን አመሰግናለሁ። ለዝግጅቱ አድማጮች ተከታዩም በሰብአዊ መብት ጉዳዮች ላይ ያተኮረ ዘገባ ነው። በምስራቅ ወለጋ ዞን ጊዳ ኪራም ወረዳ ከሳምንታት በፊት በተፈጸመ ብሔርን መሰረት ያደረገ ጥቃት ከ210 በላይ ሰዎች መገደላቸውን ኢሰመኮ ገልጧል። የኦነግ ሸኔ ናቸው የተባሉ ታጣቂዎች በአካባቢው በፈጸሙት፣ ባለፈው ሳምንት በተከሰተው በዚህ ብሔርን መሰረት ያደረገ ጥቃት ከ150 በላይ ሰዎች ሲገደሉ በቀጣዩ ቀናት በተፈጸመ አጻፋዊ እርምጃ ደግሞ 60 ሰዎች ስለመገደላቸው ኢሰመኮ ባወጣው በዚሁ መግለጫ አስታውቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ሰመኮ ዛሬ ባሰጣው ባወጣው በዚህ መግለጫ በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ ኪራሙ ወረዳ ነሐሴ 12 2013 ዓ ም የኦነግ ሸኔ አባላት ናቸው የተባሉ ታጣቂዎች በአካባቢዎቹ ነዋሪዎች ላይ ብሔርን መሰረት ያደረገ ጥቃት ማድረሳቸውን ነው ያመለከተው። ኮሚሽኑ በከፍተኛ ሁኔታ አሳሳቢ ብሎ በገለጸው በዚህ ጥቃት ከ150 በላይ ነዋሪዎች ስለመገደላቸው ከአካባቢው ነዋሪዎች ሌሎች ሰዎች መረዳቱን ነው የገለጸው። በዚህም የተነሳ የወረዳው ነዋሪዎች በተለይም ሴቶችና ህጻናት ወደ አጎራባች አካባቢዎች መሸሻቸውን የጠቆመው የኢሰመኮ መግለጫ በቀጣይ ቀናት በተፈጸመ ሌላ ብሔርን መሰረት ያደረገ የአጻፋ ጥቃት ደግሞ ስልሳ ሰዎች ተገድለዋል ነው ያለው። የኮሚሽኑ መረጃ የሚያመለክተው በአጠቃላይ የሟቾች ቁጥር ከሁለት መቶ አስር በላይ ሲሆን በዚህ ጉዳይ ላይ ለአሜሪካ ድምፅ አስተያየታቸውን የሰጡት የሶሞኮ የክልል ጉዳዮች ዲሬክተር ኢማድ አብዱልፈታ ታጣቂዎች ብሔር መሰረት ያደረገ ጥቃት ከፈጸሙ በኋላ የጥቃቱ ሰለባዎች አጸፋዊ እርምጃ ስለመውሰዳቸው ነው የተናገሩት። እንግዲህ ሰዎች ተገለዋል። ዋናው ነገር የትኛው ብሔር ነው የሞተው የትኛው ነው የገደለው የሚለው ነገር ብዙም አስፈላጊ መስሎ አይታየኝም። ምንም ግን የመጀመሪያው ጥቃት እኛ ባለን መረጃ መሰረት የተፈጸመው በታጠቁ ኃይሎች እንደሆነ እና የታጠቁ ኃይሎች ጥቃቱን የፈጸሙባቸው የህብረሰብ ክፍሎች ደግሞ እንደገና ተደራጅተው ተመልሰው ጥቃቱ መጀመሪያ የተፈጸሙበት አካባቢ ላይ ነዋሪ የሆኑ ሰዎች ላይ ጥቃቱን ተፈጸሙ ነው እና ያገኙ ነው የሰባሰብ ነው መረጃ የሚያመላክተው። በአሁኑ ወቅት የጸጥታ ኃይሎች ወደ አካባቢው በመሰማራታቸው በአካባቢው አንጻራዊ መረጋጋት አለ ነው ያሉት አቶ ይማድ። መንግስት የጸጥታ ኃይሎችን ማሰማራትን እና ምንም ካ ሙሉ በሙሉ ማለት ባይቻልም አሁን ከዚህ ቀደም በነበረው ከነበረው ጋር ስናነጋግር የተሻለ የጸጥታ ሁኔታ መኖሩን ነው ያለን መረጃ ሚያመላክተው። በጊዳ ኪራሙ ወረዳ የነበሩ የጸጥታ ኃይሎች ነሐሴ 11 ወደ ሌላ አካባቢ መንቀሳቀሳቸውን ተከትሎ ጥቃቱ በማግስቱ መፈጸሙን የገለጸው ኢሰመኮ አካባቢው ስጋት እንዳለበት እየታወቀ የጸጥታ ኃይሎች ከስፍራው እንዲንቀሳቀሱ የተደረገበት ምክንያት እንዲጣራ መንግስትን ጠይቋል። ሰመኮ ስለተፈጸመው ጥቃት የሚያደርገውን የማጣራት ስራ እንደሚቀጥል ለአሜሪካ ድምጽ የገለጹት የኮሚሽኑ የክልል ጉዳዮች ዲሬክተር አቶ ኢማድ አብዱል ፈታ፣ ነገር ግን በአሁኑ ሰዓት በአካባቢው ካለው ሁኔታ አንጻር አጣሪ ቡድን ወደ ስፍራው ለመላክ እንዳልታቀደ ተናግረዋል። የሟቾችን ቁጥር ባይጠቅሱም በአካባቢው ንጹሐን መገደላቸውን የኦሮሚያ ክልል መንግስት ቃል አቀባይ አቶ ጌታቸው ባልቻም ትናንት ለአሜሪካ ድምጽ በሰጡት አስተያየት ማረጋገጣቸው ይታወሳል። የመጀመሪያውን ጥቃት ፈጽሟል የተባለው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው መንግስት በበኩሉ ኦነግ ሸኔ የሚለው በሽብርተኝነት የተፈረጀ ኃይል ከዚህ ቀደም ለአሜሪካ ድምጽ በሰጠው ቃል በንጹሐን ላይ ጥቃት እንደማይፈጽም መናገሩ ይታወሳል። መግለጫውን ተከታትሎ ዘገባውን ያደረሰንን ኬኔዲ መንገሻን ኬኔዲ አባተን አመሰግናለሁ። አድማጮች አሁን ባህልና ማኅበረሰብ የምሽቱን ባህልና ማኅበረሰብም ያሰናዳልን ኬኔዲ አባተ ነው ወደ ዝግጅቱ ተክለ ሃዋርያት ተክለ ማርያም የተባሉ ቀደምት ኢትዮጵያዊ የተለያዩ ስነ ጥበቦች ባለሙያ ፋቡላ የተሰኘ የተረት ስብስባቸውን በጳጉሜ 1913 ዓ ም በድራማ መልክ አዘጋጅተው ለመድረክ ያበቁት ተውኔት በኢትዮጵያ ዘመናዊ ቲያትር የተጀመረበት የመጀመሪያው አጋጣሚ እንደነበር ታሪክ ያስረዳል። እናም አውሮፓዊ ቅርጽ ያለው ዘመናዊ የኢትዮጵያ ቲያትር ከተጀመረ አሁን ላይ ድፍን 100 ዓመታትን አስቆጥሯል። ይሁን እንጂ በዚህ ረዥም እድሜው የኢትዮጵያ ቲያትር መድረስ ያለበት ደረጃ ላይ ካለመድረሱን ባለፈ አሁን ላይ መቀዛቀዞች ይስተዋሉበታል። ይህ ያስቆጫቸው የዘርፉ ባለሙያዎች ሙያው እንዲነቃቃ ወደ ቀደመ ስፋቱ፣ ክብሩና ከፍታው እንዲመለስ ለማስቻል ስለ ቲያትር የተሰኘ እንቅስቃሴ ጀምረዋል። በኢትዮጵያ የቲያትር ባለሙያዎች ማህበር ስር ጥቅምት 2013 ዓ.ም ም የተጀመረው የስለ ቲያትር እንቅስቃሴ በበጎ ፈቃደኛ የቲያትር ባለሙያዎች የሚመራ ነው። እነዚህ በስለ ቲያትር እንቅስቃሴ ውስጥ የታቀፉ የቲያትር ባለሙያዎች የኢትዮጵያ ቲያትር አንድ መቶኛ ዓመትን በማስመልከትም ሀገር አቀፍ ፌስቲቫል ማዘጋጀታቸውን በሰጡት ጋዜጣዊ መግለጫ አስታውቀዋል። ከነሐሴ 21 እስከ 25 በአዲስ አበባ ለቲያትር አፍቃሪያን በነጻ የሚቀርቡ 48 አጫጭርና ረዥም ቲያትሮችና ሌሎች ተውኔቶች የሀገር አቀፉ ፌስቲቫል አካል መሆናቸውን ከስለ ቲያትር አስተባባሪዎች አንዱ የሆነው የአገር ፍቅር ቲያትር ስራ አስኪያጅ አብዱል ከሪም ጀማል ተናግሯል። ከነሐሴ 21 እስከ ነሐሴ 25 ለተከታታይ አምስት ቀናት በሀገር አቀፍ የቲያትር ፌስቲቫል ይካሄዳል። 48 ያክል ትርኢቶች ይቀርባሉ። ቲያትሮች ከነዚህ 48 ቲያትሮች ሀያ ያክሉ ባለሙሉ ጊዜ ተውኔቶች ናቸው። በቲያትር ቤቶች እየታዩ ያሉ ከዚህ በፊት የታዩ ከዚህ በኋላም ለመታየት ዝግጅት እያደረጉ ያሉ ባለሙ ጊዜ ተውኔቶች፣ ቅንጭብ እና አጫጭር ተውኔቶች ደግሞ ወደ ሀያ ስድስት አካባቢ የሚጠጉ ናቸው። አርባ ስምንት ትኒቶች ናቸው ጊዜያቸዋለሁ ሁለቱ ደግሞ ከዚህ በፊት ታይተው መድረክ ላይ የተቀርጸው የተቀመጡ በስክሪን የሚታዩ ሁለት ቲያትሮች አሉ። ለመድረክ የሚቀርቡት ቲያትሮች ታሪካዊ መሪርና አስቂኝ ዘውግና ቅርጽ ያላቸው ሲሆኑ ሙዚቃዊ ተውኔቶች ባለ አንድ ሰው ተውኔትና ስታንድአፕ ኮሜዲዎችም እንደሚገኙባቸው ተገልጿል። የቲያትር ተውኔቶቹ በሰባት ቲያትር ቤቶችና ሲኒማዎች ለተመልካች እንደሚቀርቡ አርቲስት አብዱልከሪም ገልጿል። እንግዲህ ወደ አስራ ስድስት ያክል ተቋማት በዚህ የቲያትር ፌስቲቫል ላይ በሁኔታዎቻቸውን ለማቅረብ የተሳናቱ ናቸው። ከዛ ውጭ ደግሞ በግለሰብ ደረጃ የተዘጋጁ ባለሙያዎች አሉ። የማሳያው ቦታዎቹ ብሔራዊ ቲያትር፣ አምባሳደር ቲያትር፣ ሀገር ፍቅር ቲያትር፣ ኦሮሞ ባህል ማዕከል፣ ኤድና ሞል ሲኒማ፣ አዶት ሲኒማ እና ሴንቸሪ ሞል ናቸው። በእነዚህ አምስቱ ቀናት በተለያየ ሰዓት ፕሮግራም አቶለታል። በዛ ሰዓት ትርኢቶች ይቀርባሉ ማለት ነው። በአዲስ አበባ የሚገኙ የተለያዩ ቲያትር ቤቶች ዩኒቨርሲቲዎች፣ የፌዴራል ፖሊስ የቲያትር ቡድን እንዲሁም ከተለያዩ የአገሪቱ አካባቢዎች የተጋበዙ የቲያትር ስራ ማህበራት በፌስቲቫሉ ዝግጅቶቻቸውን በማቅረብ ከሚሳተፉ አካላት መካከል ናቸው። ለተመልካች ከሚቀርቡ ቆየት ያሉና አዳዲስ ቲያትሮች መካከል ጥቂቶቹን ያብራራችው ሌላኛዋ የስለ ቲያትር አስተባባሪ ዳይሬክተርና ፕሮዲውሰር ሜሮን ሲሳይ፣ ዝግጅቱ አንጋፋና ወጣት ባለሙያዎችን በአንድ መድረክ በማገናኘት ልምድ የሚያለዋውጥ መሆኑ ልዩ ያደርገዋል ትላለች። ታዩት ቲያትሮች ውስጥ አፋጀሽ ሌላው የአልማዝ ቀለበት። የአልማዝ ቀለበት በታየበት ጊዜ በጣም ተወዳጅ ቲያትር ነበር። አሁንም እንግዲህ ያን እድሉን ያላገኘ ነው፣ ሰዎች በድጋሚ ለማየት እድሉን እናገኛለን ማለት ነው። ጥቁር እንግዳ የተሰኘው ቲያትርም እንደዚሁ፣ ሀሁ ወይም ፐፑ ቴጌጣቅን በተመሳሳይ ባልቻ አባ ነፍሶ በአዲስ አበባ ዩኒቨርሲቲ ተማሪዎች ተመራቂ ተማሪዎች የተዘጋጀ ነው። ሰላሳ ስምንት ተዋንያን ይሳተፉበታል። ይሄ በጣም ትልቅ ነገር ነው። ምክንያቱም አንጋፋ ሆኖ የትያትር ባለሙያዎችና እንዲሁም አዲስ ኢንዱስትሪውን የሚቀላቀሉ ሰዎች በአንድ ላይ በዚሁ ፌስቲቫል ላይ ይገናኛሉ። ይሄ ትልቅ ጉዳይ ይመስለናል፣ እንግዲህ ባለሙያዎችን ማገናኘት። ሌላው አጓጅ የትያትር ከጅማ ዩኒቨርሲቲ ተማሪዎች የሚበረከትልት ነው። ሰባት አዋንያኖች የሚሳተፉበት ትልቅ ነው። ሊነጋ ሲል የሚል በፌዴራል ፖሊስ የቲያትር ክበብ አባላት የተዘጋጀ ከማርሽ ባንድ ጋር አብሮ የሚቀርብ ሌላ ቲያትር አለን። ከክልል ደግሞ እንደዚሁ አዳዲስ በታሪክ የማናቃቸውን አዳዲስ ረሰብ ጉዳዮች ደግሞ ይዘውልን የመጡ ባለሙያዎች አሉ። ለመድረክ የሚቀርቡት ቲያትሮች ከህጻናት ጀምሮ እስከ አዋቂዎች ሁሉንም ያማከሉ ስለመሆናቸውም ተገልጿል። በኦሮምኛ ቋንቋ የተዘጋጁ ሶስት ቲያትሮችም ለተመልካች ይቀርባሉ። በኢትዮጵያ ቲያትር ባለሙያዎች ማህበር ስር በተቋቋመው ስለ ቲያትር የተሰኘ የባለሙያዎች ስብስብ አስተባባሪነት የኢትዮጵያ ዘመናዊ ቲያትር የተጀመረበትን አንድ መቶኛ ዓመት በማስመልከት ከነሐሴ 21 እስከ 25 ለእይታ የሚቀርቡት ቲያትሮች ያለ ክፍያ በነጻ የሚታዩ ናቸው። ቲያትሮቹን መመልከት የሚፈልግ ማንኛ ም ግለሰብ የመርሃ ግብሩን ዝርዝር የያዘ የመግቢያ ትኬት የፊታችን አርብ ነሐሴ 21 ከብሔራዊ ቲያትር ማግኘት እንደሚችል አስተባባሪዎቹ ገልጸዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲ፣ አመሰግናለሁ። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ረሃብንና የተመጣጠነ ምግብ እጥረትን ለማሸነፍ ሶስት አስፈላጊ መንገዶች እንዳሉ የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት ዩኤስኤአይዲ ዋና አስተዳዳሪ ሰማንታ ፓወር መናገራቸውን በመግለጽ የዛሬው ርዕሰ አንቀጽ ጽሑፉን ጀምሯል። ሰማንታ ፓወር ይህንን የተናገሩት የዘንድሮ 2021 የምግብ ስርዓት የመሪዎች ጉባኤ ከመከፈቱ አስቀድሞ ለተካሄደ የሚኒስትሮች ስብሰባ ባሰሙት ንግግር ነው። ረሃብን ለማስወገድ ከሚያስፈልጉት ግብአቶች መካከል አዳዲስ ዘመናዊ ቴክኖሎጂዎችን ስራ ላይ ማዋል፣ መዋለ ነዋይንና አቅምን እጅግ በሚያስፈልግበት ስፍራ ማዋል በመንግስት የሚመደብ በጀት የግሉን ዘርፍ ካፒታል እንዲያንቀሳቅስ ማድረግን ያካትታል ብለዋል። የግጭቶች መቀስቀስ፣ በአየር ንብረት ለውጥ ምክንያት የሚከሰቱ አደጋዎችና አሁንም አብዝቶ እየተዛመተ ያለው የኮቪድ-19 ወረርሽኝ አንድ ላይ ሆነው ያመጡት እጅግ የከበደ አደጋ በቅርቡ ያገኘናቸውን ድሎች አብዛኞቹን አበላሽቶብናል ሲሉ ሰማንታ ፓወር ማስጠንቀቃቸውን ርዕሰ አንቀጹ አስከትሎ አውስቷል። በአሁኑ ወቅት ስር በሰደደ ሁኔታ ለረጅም ጊዜ ረሃብ ላይ ያሉ ሰዎች ቁጥር በፊት ከነበረው ጨምረዋል። ለህይወታቸው በሚያሰጋ ደረጃ ለአጣዳፊ ረሃብ የተጋለጡ ሰዎች ቁጥር ባለፈው አመት ብቻ በ20 ከመቶ ጨምረዋል። የተባበሩት መንግስታት ድርጅት ረሃብን ሙሉ በሙሉ ከዓለም ለማስወገድ ያወጣውን እቅድ ተግባራዊ ለማድረግ የቀረው ከአስር ዓመት ያነሰ ጊዜ በሆነበት በአሁኑ ወቅት ይህ አሃዝ እጅግ የሚያሳስብ መሆኑን ርስ አንቀጹ ጨምሮ አመልክቷል። የዩኤስኤአይዲ ዋና አስተዳዳሪ ሰማንታ ፓወር ህዝብን ለረሃብ የሚዳርገው ግንባር ቀደሙ ምክንያት አሁንም ግጭትና ጦርነት ነው ብለዋል። ስታርቭ ኦን ፒፕል ዩዝ ፉድ ዝ የት ነር ወፐን ፍ ዋር መንግስታት የገዛ ህዝባቸውን የሚያስርቡና ምግብን በጦር መሳሪያነት የሚጠቀሙ ከሆነ ረሃብን ልናስወግድ አንችልም። ይህ የሚደረገው ቤተሰቦችን ሆነ ብሎ ከቀ በማፈናቀል ሰብልና የቀንድ ከብቶችን በማውደም የሰብአዊ እርዳታ አቅርቦት ለተረጂዎች እንዳይደርስ በማደናቀፍ ሰብአዊ እረዴት ለማቅረብ የተሰማሩ የእርዳታ ሰራተኞች ላይ ጥቃት በማድረስ ነው። ህዝብን ሆነ ብሎ ለረሃብ የመዳረግ አድራጎትን ሳናወላውል ድምጻችንን ከፍ አድርገን ማውገዝ ና ችግ ችግር ላይ ላሉ ሰዎች ሰብአዊ እርዳታ እንዲደርስ መታገል አለብን። ይሁን እንጂ ብዙውን ጊዜ በዓለም ላይ ሲደረግ እንደቆየው ትኩረታችንን ሰብአዊ ረድኤትና የምግብ እርዳታ ላይ ብቻ አድርገን የግብርና ምርታማነትን ለማሳደግ መስራታችንን ችላ ልንል አይገባም ሲሉ ማስጠንቀቃቸውን ርዕሰ አንቀጹ ጠቅሷል። አነስተኛ ይዞታ ያላቸውን አርሶ አደሮች ምርታቸውን ለማሳደግ የሚጠቀሟቸውን መሳሪያዎችና ቴክኖሎጂዎች ልንሰጣቸው ይገባል። የፓሪሱን የአየር ንብረት ለማሳካት እየተጣደፍን በምንገኝበት በአሁኑ ወቅት እየተባባሱ ያሉትን የአየር ንብረት ጋር ተያያዥ የሆኑ አደጋዎች ለመቋቋም የሚረዷቸውንም እንዲሁ። ርዕሰ አንቀጹ በመቀጠል የባይደን ሀሪስ አስተዳደር የግብርና ምርቶችን ለማሳደግ የምግብ እጥረትን ለማስወገድና ሕዝቦች የሚከሰቱ አደጋዎችን ጠንክረው የመቋቋም አቅማቸው እንዲዳብር ለመርዳት ዩናይትድ ስቴትስ ለምታደርገው ጥረት ፊድ ዘ ፊውቸር የተባለው ረሃብን ለማስወገድ የተወጠነ መርሃ ግብሯን ምሰሶው አድርጎ የመዋለነዋይ አቅም መመደቡን ይቀጥላል ብሏል። በዚህ ረገድ ጾታዎችን ታሳቢ ባደረገ መንገድ ቅድሚያ ትኩረትን ማስተካከልም ወሳኝ ሚና እንደሚጫወት እርሳንቀጹ አሳስቧል። ሴቶች የራሳቸውን የስራ ምርታማነት እንዲያሳድጉ በዚያውም የምግብ ስርዓቶች ይሻሻሉ ዘንድ የብድር ተደራሽነታቸው እንዲያድግ በፊድ ደ ፊውቸር መርሃ ግብሮች የበለጠ መሰራት እንዳለበት አሃዛዊ መረጃዎች ያሳያሉ ብለዋል። በዓለም ዙሪያ በሚሊዮኖች የተቆጠሩ ሰዎችን ራሳቸውን እንዲመግቡ ለማስቻል ማህበረሰቦቻቸውን ለማጠናከር እና በመጨረሻም ረሃብንና የተመጣጠነ ምግብ እጦትን ለአንዴና ለመጨረሻ ጊዜ ለማስወገድ በዓለም ዙሪያ ከአጋሮቻችን ጋር አብረን ለመስራት ዝግጁ ነን ሲሉ የዩኤስ አይዲ አስተዳዳሪ ሰማንታ ፓወር የተናገሩትን ጠቅሶ እርሳን ገጹ ጽሁፉን አብቅቷል።